በደቡብ ሱዳን ሰሜናዊ ክፍል በሚገኘው የማላካል የተፈናቃዮች መጠለያ ውስጥ ያሉት ጎጆዎች ከካርቶን፣ ከብረትና ከእንጨት የተሰሩ ሲሆን በፀሐዩ ብዛት ቀለማቸው እየለቀቀና እያረጀ ነው። ከየመጸዳጃው የሚወጣው ፍሳሽ ግቢውን በመጥፎ ሽታ ውዶታል። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ በመጠለያው ለሚኖሩ የመጠጥ ውሃ ያከፋፍላል ያስተምራልም። የሌሎች ዓለም አቀፍ ድርጅቶች ሰራተኞች ደግሞ ለተፈናቃዮች ምግብና ሕክምና ይሰጣሉ። በመጠለያው ያሉት የሺሉክና የኑዌር ጎሳ አባላት ናቸው። አብዛኛዎቹም ሴቶች ሰዎችና ህጻናት ናቸው። ወንዶቹ ሀገሪቱ ውስጥ ለተለያዩ ተዋጊ ኃይሎች ተሰልፈው ይዋጋሉ። በዚያ የሚገኙ የተባበሩት መንግስታት ሰላም አስከባሪዎች ተግባር የመጠለያውን ነዋሪዎች መጠበቅ ነው። ለዚሁ ስራም በአሸዋ የተሞሉ ከረጢቶችን በመጠለያው ዙሪያ እንደ አጥር ደርድረዋል። ከርቀት ለማየት የሚያመቹ ረዣዥም ማማዎችም መጠለያ ውስጥ ይገኛሉ። በመጠለያው በር ላይ የተባበሩት መንግስታት ድርጅት ወታደሮች አሉ። ስለዚህም መጠለያ ውስጥ የጸጥታ ስጋት የለም። ይሁንና የመጠለያው ነዋሪዎች በተለይም ሴቶች ከግቢው ከወጡ ግን ለአደጋ ይጋለጣሉ ይላሉ በመጠለያው በሚገኝ የሴቶች ማዕከል ውስጥ የሚሰሩት ዲሲፖ ጊምስ። ሴቶቹ ማገዶ ፍለጋ ከወጡ ሊደፈሩ ይችላሉ። ከግቢው ከወጡ በኋላ የሚገኘው መንገድ አደገኛ ነው። ችግሩ ሰዎቹ መጠለያ ውስጥ የሚያገኙት በሕይወት ለመቆየት የሚያስችላቸውን እጅግ አስፈላጊ ምግቦች ብቻ ነው። የተመጠነ ሩዝ፣ ማሽላና አትክልቶች ይሰጧቸዋል። ከዚያ በላይ ምግብ ማግኘት የሚፈልግ ግን ከግቢው መውጣት ይኖርበታል። ብዙ ሴቶች ቀን መጠለያቸውን ለቀው ወደ ጫካ ይሄዳሉ። የሚሄዱት ማገዶ ፍለጋ ሊሆን ይችላል። ጫካ ውስጥም አትክልቶች ይተክላሉ። በተደጋጋሚ ጊዜያት የዲንቃ ጎሳ አባላት ሴቶቹን እያሳደዱ ይደፍራሉ። ይህች ስሟ እንዳይገለጽ የፈለገች ሴት ከዚህ ቀደም በደረሰባት ችግር ምክንያት የማላካሉን መጠለያ ለቃ ለመውጣት እንደማትደፍር ትናገራለች። ባለፈው ከግቢው በወጣሁበት ወቅት ወታደሮች ሴቶችን ለማጥቃት ጫካ ውስጥ ተደብቀው ነበር። እኔና ሌሎች ሴቶች የተባበሩት መንግስታት ሰላም አስከባሪዎች ወዳሉበት ስንሸሽ ወደ ውስጥ እንዳንገባ ከለከሉን። በዚህ ጊዜ የሚያሳድዱን የነበሩ ከኋላችን ተኩስ ከፈቱብን። ያኔም አንድ የወንድሜን ልጅ አጥቻለሁ። በተለያየ አቅጣጫ ነበር የሸሸነው። ወደ መጠለያችን ስንመለስ መንገድ ላይ የሞቱም አሉ። የተባበሩት መንግስታት ድርጅት ት ወታደሮች ከግቢው ውጪ ያለውን ጸጥታ አልፎ አልፎ ነው የሚቆጣጠሩት። አንዳንዴ ወደ ጎዳናዎች ይወጡና ለጥቂት ሰዓታት ተዘዋውረው ይመለሳሉ። ሌተና ኮሎኔል ራይንሃርድ ሄርመን በደቡብ ሱዳን የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ውስጥ ከዘመቱት 16 የጀርመን ወታደሮች አንዱ ናቸው። ስራቸውም የተባበሩት መንግስታት ድርጅት ጦርንና ሌሎች የሲቪል ተቋማትን ማገናኘት ነው። የተባበሩት መንግስታት ድርጅት ሰላም አስከባሪዎች ለምን የመጠለያዎቹን አካባቢዎች እንደማይጠብቁ ተጠይቀው ነበር። ተልእኳችን ግልጽ ነው። ለሰላማዊ ሰዎች ጥበቃ ማድረግ። እዚህ አስገድዶ መድፈር በየቀኑ ይፈጸማል። ይህ ጉዳይ ለእኔ ከደረሰ አወጣና ጣልቃ እገባለሁ። ሆኖም ለእያንዳንዷ ሴት ጥበቃ ወታደር ማሰማራት አይቻልም። ይህ ሊሆን አይችልም። በብዙ ሚሊዮን የሚቆጠሩ ተፈናቃዮች በሚገኙበት በደቡብ ሱዳን የተሰማራው የተባበሩት መንግሥታት ድርጅት ሰራዊት ቁጥር 13500 ሆ ነው። ይህ ቁጥር ጥበቃ ከሚያስፈልጋቸው ሰላማዊ ሰዎች ቁጥር ጋር ሲነጻጸር ጥቂት ነው እንደ ሌተና ኮሎኔል ሄርማን